ከኢኮኖሚው ዓለም ከአራት ዓመታት ገደማ በፊት ከ166,000 በላይ የአዲስ አበባ ነዋሪዎች የኢትዮጵያ መንግስት ይፋ ባደረገው የአርባ ስልሳ የመኖሪያ ቤቶች ግንባታ መርሃ ግብር ሲመዘገቡ ቆጥቤ ጎጆ ቀልሳለሁ ብለው ነበር። የግንባታ ሂደቱ አዝጋሚነት ተስፋ ያስቆረጣቸው፣ ቁጠባውም የፈተናቸው የመኖሪያ ቤት የማግኘት እድላቸውን የህልም እንጀራ ያሉት አልጠፉም። የህልም እንጀራ ነው። በአጭሩ የህልም እንጀራ ነው። የመኖሪያ ቤቶቹ ተገንብተው ከተመረቁ ወራብ ቢቆጠሩም ቁልፎቻቸው ከባለቤቶቻቸው እጅ ለመግባት እስከ ቅዳሜ ጠብቀዋል። የመኖሪያ ቤቶቹን የአዲስ አበባ ቁጠባ ቤቶች ልማት ኢንተርፕራይዝ የገንባቸው እንጂ ለባለቤቶቻቸው የማስረከብ ኃላፊነቱን የወሰደው የኢትዮጵያ ንግድ ባንክ ነበር። ሐምሌ 7 ቀን 2009 ዓ.ም የእጣ አወጣጥ ስርዓት ከመካሄዱ በፊት ግን የባለ ሁለትና ሶስት መኝታ ቤቶች የዋጋ ተመን ጭማሪ ማድረጉ ተሰማ። የገንዘብ አስተዳደር ባለሙያው አቶ አብዱልመናን መሐመድ እንደሚሉት የባለ ሁለት መኝታ ቤት ዋጋ ከአንድ መቶ ሀምሳ በመቶ በላይ ሲንር የባለ ሶስት መኝታ ቤቶች ቀድሞ ከተተመነላቸው በእጥፍ ጨምረዋል። የመጀመሪያው የዛሬ ሶስት ዓመት ከስምንት ወር ከዘጠኝ ወር አካባቢ በወጣው መመሪያ መሰረት ሁለት መኝታ ቤት ሁለት መቶ ሀምሳ ሺህ ብር ነው። ሶስት መኝታ ቤት ደግሞ ሲሆን ሶስት መቶ ሰማኒያ ስድስት ሺህ አራት መቶ ነበረ። አሁን ሁለት መኝታ ቤት ወደ ስድስት መቶ አስራ አራት ሺህ ሲሆን ሶስት መኝታ ቤት ደግሞ ሰባት መቶ ሰላሳ አምስት ሺህ ሆኗል። እና ሁለት መኝታ ቤት ከመቶ ሀምሳ ፐርሰንት በላይ ነው የጨመረው። ሶስት መኝታ ቤት ደግሞ ወደ እጥፍ አካባቢ ነው የሆነው። በዕለተ ቅዳሜው የእጣ አወጣት ስርዓት ላይ የኢትዮጵያ ንግድ ባንክ የደንበኞች የብድር አስተዳደር ኃላፊ አቶ ኪዳኔ መንገሻ አስራ ሰባት ሺህ ስድስት መቶ አርባ አራት ነዋሪዎች የቤቶቹን ሙሉ ክፍያ ማጠናቀቃቸውን ተናግረዋል። እንደ ኃላፊው ከሆነ በዕጣ ውጣት ሥርዓቱ የተካተቱ ተመዝጋቢዎች የቤቶቹን ዋጋ በ18 ወራት ውስጥ በባንክ የሂሳብ ደብተራቸው የቆጠቡ ናቸው። በዚህ መሰረት ለባለ ሁለት መኝታ ቤት የተመዘገቡ ነዋሪዎች ሙሉ ክፍያውን ለማጠናቀቅ በወር 13800 ብር ገደማ ቆጥበዋል። ለባለ ሶስት መኝታ ቤቶች የተመዘገቡት በአንጻሩ ወደ 24 ሺህ ብር ገደማ መቆጠብ ነበረባቸው። ቅዳሜ ዕለት የመኖሪያ ቤቶች በዕጣ የወጣላቸው የአዲስ አበባ ነዋሪዎች በአዲሱ የዋጋ ተመን መሰረት ተጨማሪ ክፍያ ይጠበቅባቸዋል። አሁን መቶ በመቶ ከፈሉ የሚባሉ ሰዎች እኮ በመጀመሪያው ስሌት ነው እንጂ አሁን በወጣው ስሌት አይደለም እኮ በመጀመሪያ ሁለት መቶ ሀምሳ ሺ ብር ለሁለት መኝታ ቤት ሙሉ የከፈለን የተባለ እንጂ አሁን በተከለሰው ስሌት አይደለም። እና እነዚህ ሰዎች በመቶ ከፈሉ ብንልም የመጀመሪያውን ስሌት ሶስት መቶ ሰማንያ ስድስት ሺ እና ሁለት መቶ ሀምሳ ሺ ነው ከፈሉ እንጂ የአዲሱ የመጣውን ዋጋ አይደለም። እና እነዚህ ሰዎች ገና ራሱ ባለዕዳ ነው የሚሆኑት። እና እኔ መካከለኛ ገቢ የምንለው ሰው እንኳን በመዘኛ ብናወጣ በጣም ከባድ ነው እና መካከለኛ ገቢ ለሚባል ሰው ምናልባት የመጀመሪያው ግምት ትንሽ ስሜት ይሸጣል። አሁኑ ግን በጣም በጣም በጣም ከባድ ነው የሚሆነው። አዲሱ የዋጋ ተመን ለቤት ፈላጊዎች እንግዳም ሆኖ አልቀረም። የአዲስ አበባ ቁጠባ ቤቶች ልማት ኢንተርፕራይዝ የሕዝብ ግንኙነት ኃላፊ አቶ ዮሐንስ አባይነህ ግን በሰንጋተራ እና ክራውን የተገነቡት የመኖሪያ ቤቶች የዋጋ ተመን በጥናት ተወስኗል ባይ ናቸው። ስትራቴጂው ላይ ወይም እያንዳንዱ ሰው ፈርሞ የተመዘገበው ላይ ምንድን ነው የሚለው ቀደም ሲል በሁለት ሺህ አምስት ዓመተ ምህረት በምዝገባ ወቅት የወጣው ዋጋ መመዝገቢያ ዋጋ ወይም መነሻ ዋጋ ነው ነው የሚለው ። ስለዚህም በየትኛውም መንገድ የዋጋ ጭማሪ ቢከሰት ተጠቃሚ የመሸፈን ኃላፊነት ወይም ግዴታ አለበት ይላል። ይሄ ለምንድን ነው የሆነው? በወቅቱ ቤት አልተገነባም። ቤት ሳይገነባ ዋጋውን ማወቅ አይቻል። ሳንጋተራና በክራውን ላይ የተገነቡ ቤቶችን ግንባታቸው ከተጠናቀቁ በኋላ የተደረገው ምንድን ነው? የተለያዩ የባለድርሻ አካላት ባሉበት ጥናት ነው የተካሄደው። አንደኛው ኢንተርፕራይዙ የገነባበትን ዋጋ በአጠቃላይ ትክክል ነው ትክክል አይደለም የሚለውን የወጡ ወጪዎችን መሰረት አድርጎ ጥናት ተጥናል። ሁለተኛ ደግሞ የተጠናው ጥናት የህንፃዎቹ የሚያወጡት ዋጋን መሰረት አድርጎ ጥናት ተጥና። ከዛ በኋላ ወደ እርግጠኛ ቁጥሩን ባላቅም ወደ አምስት ሺህ ስድስት መቶ አካባቢ ነው አጠቃላይ በጥናቱ የተገኘው ዋጋ ማለት ነው። ነገር ግን ይሄ ካሪ ዋጋ ህብረተሰቡ ወይም መካከለኛ ገቢ ያለውን የህብረተሰብ ክፍል ሊሸከሞ አይችልም በሚል መንግስት የራሱን አጠቃላይ ጥናት በማድረግ መንግስት የተወሰኑ ድጎማ ማድረግ አስፈላጊ በመሆኑ የከተማ አስተዳደሩ ወደ ሰባት መቶ ሀያ ብር ድጎማ አድርጓል በእያንዳንዱ ካሬ ሜትር ማለት። ከዚህ ውጭ ደግሞ የቤዝመንቱን እንደዚሁም ደግሞ የጋራ መጠቀሚያዎችን እና ከነዚህ ጋር የተያያዙ ወጪዎችን በአጠቃላይ ወደ ሰባት መቶ ሀያ አምስት ሚሊዮን ብር የከተማ አስተዳደሩ ድጎማ በማድረግ አሁን ያለው ዋጋ ቢሆን ተደርጓል። የቤት ግንባታ መርሃ ግብሩ ይፋ ተደርጎ ምዝገባ ሲጀመር በመኖሪያ ቤቶቹ ዋጋ ላይ መጠነኛ ማስተካከያ ይደረጋል መባሉን የሚያስታውሱት አቶ አብዱል መናን ጭማሪው ቀድሞ እንደተባለው መጠነኛ ለመሆኑ ጥያቄ አላቸው። መጀመሪያ ፕሮግራሙን ሲያዘጋጅ እስቀመጠው የቤቶቹ መጠን አለ እና ህብረተሰቡን ሳማክር እንደዚህ ለውጥ አምጥቷል። በጣም በጣም መሰረታዊ የሆነ ሰፊ የሆነ ለውጥ ነው የመጣው በቤቶቹ ሳይዝ ላይ። ሁለተኛው ደግሞ በኮስት ነው የመጣ ነው። በወጪ ምክንያት ማለት ነው። ያው ከዋጋ ግሽበት ጋር፣ ከግንባታ እቃዎች ጋር፣ ከጉልበት ጋር በተያያዘ የመጣ ነው እና በወቅቱ የወጣው የቤቶች ዋጋ ሁለት ሺህ አምስት አካባቢ በነበረ የዋጋ ሁኔታ ነው እና ቤቶች ሲገነቡ ይገነቡ ሁለት ሶስት ዓመት ሊፈጅ ይችላል እና የዋጋ መጨመሩ ማይቀር ነው። ግን እዛው መመሪያ ላይ የሚለው መጠነኛ ለውጥ ይላል አንከ ዘጠኝ ዘጠኝ ነጥብ ስድስት ቃል ተሳሳትኩኝ። እና መጠነኛ ለውጥ የሚለው ምን ያህል ነው የሚለው እንደው ምክንያት የሆነ ጀጅመንት ማስቀመጥ ያስፈልጋል እና ለብዙ ሰዎች በሁለቱ ምክንያት የመጣው በጣም አስደንጋጭ የሆነው መቶ ሀምሳ ፐርሰንት በላይ ዋጋ ጭማሪ በሁለት ቤዙም ላይ መኝታ ክፍል ላይ በጣም ያስደነግጣል ለማንም። ሙሉ ክፍያውን በባንክ የቆጠቡ አስራ ስድስት ሺህ ስድስት መቶ ሰባ ሁለት ነዋሪዎች የመኖሪያ ቤቶቻቸውን አላገኙም። ከእነዚህ መካከል ከ10 ሺህ በላይ የሚሆኑት በቅዳሜው የእጣ ውጣት ስርዓት እድል ያልቀናቸው ናቸው። ሌሎች 41348 ነዋሪዎች 40 በመቶና ከዚያ በላይ መቆጠባቸው ተሰምቷል። ቁጠባውን ጀምረው መቀጠል የተሳናቸው አሊያም መጠበቁ ያሰለቻቸውም አልጠፉም። ረጅም ዓመት ሆነ ከተመዘገብን መቆጠብ ከጀመርን። እኔ አሁን ሌላ ሩቅ መሄድ አይጠበቅብኝም። በራሴ ፋሚሊ ውስጥ ያለውን ነገር ማየት ብጀምር ፋሚሊ ውስጥ ብዙ የቆጠበ ሰው አለ። 100 ፐርሰንትም የከፈሉ አሉ፣ ግን ምንም ተስፋ የላቸውም። እንደውም ጓደኞቼ ብራቸውን ሁላ አውጥተዋል፣ ረጅም ዓመት ከመቆየቱና ተስፋ ከመቁረጥ የተነሳ እኔም ተስፋ የለኝም። መካከለኛ ገቢ ያላቸው የቤት ፈላጊዎችን ጥያቄ ለመመለስ የተጀመረው መርሃ ግብር በስም 40/60 ይባል እንጂ በዕለተ ቅዳሜው የእጣ አውጣት ስርዓት የተካተቱት ተመዝጋቢዎች መቶ በመቶ የቆጠቡ ብቻ ናቸው። ከ40 በመቶ በላይ የቆጠቡ ከ41 ሺ በላይ ነዋሪዎች በዕጣ ወጣት ስርዓቱ የመካተት ዕድል አላገኙም። መርሃ ግብሩ የታቀደለትን ዓላማ ስቶ ይሆን? አቶ ዮሐንስ አባይነህ የቤት ግንባታ መርሃ ግብሩ ፈጽሞ መሪሁን አልጣሰም ሲሉ ይሞግታሉ። ይህ የአርባ ስልሳ የቤት ልማት ፕሮግራም መጀመሪያውንም ዲዛይን ተደርጎ ወደ ተግባር ሲገባ መሪሁ ወይም ማጠንጠኛው የቁጠባ ባህል ላይ እየተመሰረተ ነው። ስለዚህም የቁጠባ ባህል ስንል ከአርባ በመቶ ጀምሮ እስከ መቶ ድረስ የከፈሉት ሰዎች በከፈሉበት የገንዘብ መጠንና በከፈሉበት ጊዜ መሰረት ተወዳድሬ የሚያገኙት ቤት ነው ነው የሚለው ስትራቴጂ ላይ የተቀመጠው። ስለዚህም እንደ ሀያ በሰማኒያ እና እንደ አስር የሶሻል ሀውስ አይደለም ይሄ ቁጠባ ላይ መሰረት ያደረገ ነው ስለዚህም እነዚህ በአርባ ስልሳ የተመዘገቡ ሰዎች ቆጣቢዎቹ እርስ በርስ ተወዳድረው የሚያገኙት ቤት አሁን በተለያየ ጊዜ አርባ ስልሳ የሚለው መርህ ተጥሷል ትክክል አይደለም እየተባለ ይነሳል ነገር ግን ምንም የተጣሰ ነገር ከስትራቴጂ ውጭ የወጣ የለም ስትራቴጂ ላይ ወይም እያንዳንዱ ሰው የፈረመበት ላይ የሚለው ከአርባ በመቶ ጀምሮ እስከ መቶ ፐርሰንት ድረስ በቆጠቡት መጠንና በቆጠቡበት ጊዜ ተወዳድረው ያገኛሉ ነው ስለዚህ ይህም ፕሮግራም አርባ ስልሳ ያለው ፕሮግራም ምንም የተጣሰ ከስትራቴጂ ውጭ የተሰጠ ነገር የለም። በአርባ ስድሳ የመኖሪያ ቤቶች ግንባታ መርሃ ግብር ለባለ አንድ መኝታ ቤት የተመዘገቡ ነዋሪዎች በባለ 12 እና በባለ 9 ፎቆቹ ሰንጋትራና ክራውን ቦታ አላገኙም። ተመዝግበው ሲቆጥቡ የከረሙ አዲስ አበቤዎች ባለ አንድ መኝታ ቤቶች አለመኖራቸውን የተረዱትም ዘግተው ነበር። አቶ ዮሐንስ በሂደት በተደረገው የንድፍ ለውጥ ምክንያት ባለ አንድ መኝታ ቤቶች መቅረታቸውን ይናገራሉ። እንግዲህ በሁለቱ ሳይቶች ባለ አንድ ምኝታ ቤት የለም። በሌሎቹ በአስራ አንድ ሳይቶች ባለ አንድ ምኝታ ቤት፣ ባለ ሁለት፣ ባለ ሶስትም አለ። በእነዚህ በሁለት ሳይቶች ግን በባለ አንድ ምኝታ ቤት የለም። የሌለበት ምክንያቱ ምንድን ነው? በሰንጋተራና ክራውን የተሰሩ ዲዛይኖች ወደ መሬት በሚወርዱበት ሰዓት ወይም ግንባታ ከተጀመረ በኋላ ስፋታቸው ሰፊ ነው ከዲዛይኑ ማለት ኅብረተሰቡ ከተመዘገብበት ስትራቴጂ በተወሰነ መንገድ የጨመረ ነው። ስለዚህም ለምሳሌ በስትራቴጂ በተቀመጠው ስትራቴጂ መሰረት በአለ አንድ ምኝታ ቤት ሀምሳ አምስት ካሬ በባለ ሁለት ምኝታ ቤት ሰባ አምስት ካሬ ባለ ሶስት ምኝታ ቤት ደግሞ መቶ ካሬ ነው የሚለው ነገር ግን አሁን ሰንጋተራና ክራውን የተገነቡበት የካሬ ስፋት ከስትራቴጂው የሰፋ ነው። ስለዚህም እዛ ላይ የባለ አንድ ምኝታ ቤት የለም፣ አልተገነባም። ነገር ግን በሌሎቹ በአስራ አንድ ሳይቶች ግን ባለ አንድ ምኝታ ቤትም ባለ ሁለቱም ባለ ሶስትም ተመጣጣኝ በሆነ መንገድ የምዝገባውን ሬሾ ጠብቆ እየተሰራ ነው ያለ አቶ ዮሐንስ የቤቶች ግንባታ መርሃ ግብሩ በአቅም እጦት እና በእቅድ አስተዳደር ልምድ ማነስ መዘግየቱን ይስማማሉ። የግንባታ ግብአቶች እጥረት ለመዘግየቱ ሌላው ገፊ ምክንያት መሆኑንም ገልጠዋል። አቶ አብዱል መናን መሐመድ ግን የኢትዮጵያ መንግስት የመኖሪያ ቤቶች ግንባታ እቅዶች ከአቅሙ በላይ የተለጠጡ መሆናቸውን ይተቻሉ። ባለሙያው ከአራት ሚሊዮን በላይ ነዋሪዎች ላሏት አዲስ አበባ የመኖሪያ ቤቶች ችግርን ለመፍታት ሌሎች አማራጮችን መመልከት ያሻልባይ ናቸው። የመንግስትን የእድገትና ትራንስፎርሜሽን እቅድ ሁለትን ያየነው እንደሆነ በየአመቱ መቶ ሀምሳ ሺህ ቤቶች ይገነባሉ። በአምስት አመቱ ሰባት መቶ ሀምሳ ሺህ በሁለት ሺ አስራ ስድስት ከሁለት ሺ ሀያ ማለት ነው። ሰባት መቶ ሀምሳ ሺህ ይገነባሉ የሚል እቅድ ይዞ መንግስት ጀምሯል። ግን እስከ አሁን ለምሳሌ እንዳየ ባለፈው ቅዳሜ ዘጠኝ መቶ ሰባ ሁለት መኖሪያ ቤቶች ብቻ ነው የተከፋፈለው። አሁን ከመቶ ሺህ ቤቶች በላይ በግንባታ ላይ አሉ። አርባ ስልሳውን በሀያ ሰማንያው እና መንግስት ከአቅሙ በላይ ነው ያቀደው። በፍጹም የሚቻል አይደለም። ምናልባት መንግስት ከሀያ አምስት ሺ ሰላሳ ሺ ቤት በአመት ቢያቅድ ኖሮ እና ጉልበቱን እዛ ላይ ቢያተኩር ኖሮ በየአመቱ ያለ ሀላክል ቤቶች ማቅረብ ይቻል ነበረ። እቅድ ራሱ ሲወጣ በፍጹም ሪያሊስቲክ አይደለም። በፍጹም መንግስት መቶ ሀምሳ ሺ ቤት ሊያቀርብ የሚችል የገንዘቡ ጨምሮ፣ የማቴሪያሉ ጨምሮ ሪሶርሱ የመቆጣጠሪያ እንትኑ ጨምሮ ከውጭ ምንዛሪ የሚያስፈልጉ እቃዎች አሉ እና አጠቃየም ይቻላል ነበረም እና መንግስት በጣም ከአቅሙ በላይ ተወጣጠረ፣ ብዙ ቤቶችን ጀምሮ አሁን ራሱ በግንባታ ላይ ያሉ ቤቶችን ያየን እንደሆነ ምናልባት ከመቶ ሺህ በላይ ብቻ ቤቶች አሉ እና እነዚህን ቤቶች ራሱ ለማጠናቀቅ ሁለት ሶስት ዓመት ይጠይቃል እና በመንግስት አቅም ብቻ የሚሆን ነገር አይደለም። በጣም ሌሎች አማራጮች መታየት አለባቸው። አድማጮች፣ የዛሬው ምስናዶ ጥናቋል እሸት የበቀለነኝ ጥናይስትልኝ